ትግራይ ውስጥ በረሃብ ምክንያት ሰው የሞተ መሆኑን ኪዳን ለስር ነቀል ለውጥ በሚል የጋራ ጥላ ስር በተደራጁ አራቱ ፓርቲዎች አረና ትግራይ ሳልሳይ ወያነ ባይቶናና ውድብ ናጽነት ተናግረዋል ረሃቡን ዓለም እንዲያውቀውና ትኩረት እንዲያገኝ አለመደረጉን የአረና ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ አመልክተው በለጋሾች ዘንድ ወደ ክልሉ የሚላክ እርዳታ ይዘረፋል የሚል ስጋት መኖሩ ችግሩን እንዳባባሰው ገልጸዋል ክልሉ ውስጥ ያለው ረሃብ እንዳይታወቅ እየተሸፈነ ነው ሲሉ ክስ ያሰሙት አቶ አምዶም መሪዎቹ የህዝቡን መራብ ችላ ብለው ከአንድ ወር በላይ ስብሰባ ተቀምጠዋል ሲሉ ወቅሰዋል። ብዚያ ምሕዳር ተ ወታደራዊ መሪሕነት ቱናይ ህወሓት የጊዜያዊ አስተዳደሩ አመራር የጸጥታ አመራር አባላት የህወሓት ማዕከላዊ ኮሚቴ አባላትና የቀድሞ የህወሓት መሪዎች ድርቁንና ረሃቡን ችላ ብለው ከ35 ቀናት በላይ ለግል ጉዳያቸው ለስልጣንና ለጥቅም ትኩረት ሰጥተው ስብሰባ ላይ ናቸው። የዘንድሮው ድርቅ የከፋው የሚመለከታቸው አካላት ሁሉ ችላ ስላሉት ነው። በዚህም ህዝባችን ተበትኖ በረሃብ እየሞተ ነው። ይህ መቆም አለበት። የክልሉን ውስጣዊ አቅም በመጠቀም እንዲሁም ባለሀብቶችና ተቋማትን በማስተባበር ለረሃቡ መፍትሄ ማግኘት እንደሚቻል የአረናው መሪ አሳስበዋል። በሌላ በኩል ከወር በላይ በተራዘመው የክልሉ መሪዎች ስብሰባ ለመንግስታዊ አገልግሎትም መስተጓጎል ሰበብ መሆኑን የሳልሳይ ወያነ ትግራይ ሊቀመንበር አቶ አሉላ ኃይሉ ጠቁመዋል። ናይ ሓደ ፖለቲካ ውድብ አኼባ ተብሎ ለአንድ የፖለቲካ ፓርቲ ስብሰባ ተብሎ ሁሉም የመንግስት መስሪያ ቤቶችና ዞኖች ስብሰባ ላይ ናቸው። ህዝባችን ትንሽም ቢሆን አገልግሎት ማግኘት አልቻለም። መታወቂያ ለማግኘት እንኳን ተቸግረዋል። አስተዳድራለሁ ብሎ ቢሮዎች የያዘ አካል ተቋማቱን ዘግቶ ከሰላሳ በላይ ቀናት ስብሰባ ላይ ነኝ እያለ ነው። የህወሓት መሪዎችና የክልሉ የጸጥታ ኃላፊዎች ካለፈው ወር አንስቶ ስብሰባ ላይ ሲሆኑ እየተወያዩባቸው ስላሉ ጉዳዮች ግን በይፋ የሰጡት መረጃ የለም። ከፓርቲዎቹ በተሰሙ ክሶች ላይ መልስ እንዲሰጡ የጠየቅናቸው የተራዘመ የተባለው ስብሰባ ተሳታፊ የትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽነር ዶክተር ገብርህይወት ገብረ እግዚአብሔር ጊዜያዊ አስተዳደሩ ለረሃቡ ትኩረት አልሰጠውም ተብሎ የቀረበው ክስ እንደማይቀበሉ አመልክተው አጣዳፊ ምላሽ ለመስጠት ተቃዋሚ ፓርቲዎቹ ጭምር የተካተቱበት ኮሚቴ ተዋቅሮ እየተሰራ ነው ብለዋል መንግስት አይደለም እየመራ ያለው ቁጥር አንድ ቁጥር አንድ አጀንዳ የትግራይ ህዝብን ህይወት ማዳን ነው የሚል ነገር ፕሬዚዳንትም፣ ሁለት ጊዜ ሶስት ጊዜ ነው ይህንን መግለጫ የሰጡትና ቁጥር አንድ የክልሉ የትኩረት አቅጣጫ ደግሞ ይህንን ችግር በክልሉ አስቸኳይ ምላሽ ለትግራይ በሚል ስያሜ ከተለያዩ አደረጃጅ ውስጥ ኮሚቴ ተዋቅሮ የረሃቡን አደጋ ለመከላከል ጥሪት የማሰባሰብ ስራ የተጀመረ ሲሆን እስካሁን ግን በኮሚቴው በኩል እርዳታ ማዳረስ አልተጀመረም። የክልሉ መሪዎች መንግስታዊ ስራን ወደ ጎን ትተው በስብሰባ ተጠምደዋል ተብሎ ስለተነሳው ወቀሳ ግን ጥያቄው እርሳቸውን እንደማይመለከትና ስብሰባውን የጠሩት አካላት ሊመልሱ እንደሚገባ ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽብሃም ሞቀለም